19 በ22 ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የሐሙስ ህዳር 30 2008 ዓ ም ዝግጅታችን ጀምሯል። ጤና ይስጥልን እንደምናመሻችሁ የተከበራችሁ አድማጮች። ጤና ይስጥልን እንደምናመሽታችኋል አስተናጋጆቻችሁ ሰለሞን አባተና እኔም ሰለሞን ክፍሌ ክፍሌነን። ሰሞኑን ኦሮሚያ ውስጥ እየታየ ያለውን የተማሪዎች ተቃውሞ ተከትሎ በመንግሥት የተወሰዱ እርምጃዎችን በመቃወም በአሜሪካ እና በአውሮፓ ከተሞች ሰልፎች እየተካሄዱ ነው። ዋሽንግተን ዲሲ ላይ ከተካሄደ ሰልፍ የተወሰደ ድምፅ ነው የሰማችሁት። የአገራችንም ህገ መንግስት በግልጽ እንዳስቀመጠው ክልሎች የራሳቸውን ህግ ያወጣሉ። ይህ ህግ የወጣው የኦሮሚያ ክልል ላይ ነው። የአዋጁም ተፈጻሚነት ኦሮሚያ ክልል ከተሞች ላይ ነው እንጂ ከማስተር ፕላኑ ጋር ምንም ግንኙነት የላቸውም። የኦሮሚያ ኢንዱስትሪ ቢሮ ኃላፊ አቶ ንጉሴ መንግስቱ ናቸው። ዝርዝር ዘገባዎቹ በአብይ ርዕስ በስፋት ይቀርባሉ። በታራሚዎች ላይ የደረሰው ከፍተኛ የህይወትና የአካል ጉዳት ባስቸኳይ በገለልተኛ ወገን ተጣርቶ ለህዝብ ይፋ እንዲደረግ ወንጀሉን የፈጸሙት ክፍሎችም ለፍርድ እንዲቀርቡ እንጠይቃለን። የመላ ኢትዮጵያ ህዝብ ድርጅት ፕሬዝዳንት አቶ አበባው መሐሪ ጎንደር ውስጥ ተቃጠሉ ስለተባሉ ወህኒ ቤቶችና ስለ ኦሮሚያ የሰሞኑ ሁኔታ ከሰጡት ጋዜጣዊ መግለጫ የተቀነጨበ ነው። ይሄኛው ደግሞ በመጽሔት ዘገባ ያለን። አሁን ዋና ዋና የዓለም ዜናዎቹን እናሰማለን። በ1994 የሩዋንዳ ፍጅት በከፍተኛ ደረጃ ከሚጠረጠሩት ሰዎች አንዱ ኮንጎ ዲሞክራቲክ ሪፑብሊክ ውስጥ ትላንት ተይዞ በቁጥጥር ስር ውሏል። የተባበሩት መንግስታት ድርጅት እንደገለጸው የቀድሞው ከንቲባ ላዲስላስ ታጋንዛዋ ኒያንኪዙ በምትባል ወረዳ ውስጥ ሀያ ሺህ ቱትሲዎች የተገደሉበትን ጥቃት አቀነባብረዋል ተብሎ ይከሰሳል። ዩናይትድ ስቴትስ የሃያ አምስት ዓመት ዕድሜ ያለውን ታጋንዙዋ ጠቁሞ ላስያዘ አምስት ሚሊዮን ዶላር ወሮታ እንደምትከፍል ማስታወቋ አይዘነጋም። ዩናይትድ ስቴትስ ካሜሩን በቦኮ ሃራም ላይ ለምታካሄደው ውጊያ የሚረዳት መሳሪያ ለግሳለች። መሳሪያዎቹ ትናንት ረቡዕ ምሽት ላይ ካሜሩን ገብተዋል። ዩናይትድ ስቴትስ ካሜሩን በጽንፈኛው የሁከት ቡድን ላይ በምታካሄደው ውጊያ የሚረዱ ወታደሮችን ከሁለት ወራት በፊትም መላኳ ይታወሳል። ሞኪ ኤድዊን ኬንድዜካ ከካሜሩን ዋና ከተማ ያውንዴ የላከው ዘገባ ዝርዝሩን ይዟል። ቆንጅታ የታቀርበዋለች። በካሜሩን የዩናይትድ ስቴትስ አምባሳደር ማይክል ሆዛ አገራቸው የላከቻቸው የጦር ታክቲክ መሳሪያዎች ባለ የተራቀቀ ቴክኖሎጂ የውጊያ ተሽከርካሪዎችና በከፍተኛ ኃይል የሚሰሩ ጄኔሬተሮች ካሜሩን አሸባሪውን ቡድን ቦኮ ሀራምን እንድትደመስስ ለመርዳት ከአሜሪካ ሕዝብ የተላኩ ስጦታዎች ናቸው ብለዋል። ውሃና የኤሌክትሪክ ኃይል እንዲያገኙ ከስፍራ ስፍራ መንቀሳቀስ እንዲችሉ ነው። ከጠላት ጋር ውጊያ የሚካሄድባቸው ብረት ለበስ ተሽከርካሪዎች ቀደም ሲል ተሰጥተዋቸዋል። ያ ወታደራዊ መሳሪያ ነው። በተግባር ውጊያውን በጀግንነት የሚያካሂዱት የካሜሩን ወታደሮች ናቸው። እኛም አጋሮቻችን በመሆናቸው ኩራት በጣም ይሰማናል። መሳሪያውን ማቅረብ ብቻ ሳይሆን መረጃ፣ የስለላና የቅኝቶች ድጋፍ የመሳሰሉትን እርዳታዎች እንዲሁም በካሜሩን መንግሥት ስንጠየቅ አስፈላጊውን ድጋፍ ሁሉ እና ስልጠና እንሰጣለን። ካሜሩን ከሁለት ዓመታት በፊት ከናይጄሪያ የተዛመተባትን የቦኮ ሀራም የተጥቃመጽ ለማጥፋት በያዘችው ዘመቻ ለመርዳት ሶስት መቶ አሜሪካውያን ወታደሮች ባለፈው ጥቅምት ወር ሰሜኗ ጋሮዋ ከተማ ገብተዋል። የካሜሩን የመከላከያ ሚኒስትር ጆሴፍ ቤቲ ኦሶሞ፣ ያገኘነው እርዳታ በጽንፈኛ እስላማዊ ቦኮ ሀራም ላይ በያዝነው ውጊያ አጋር ያለን መሆኑን ያሳየናል ብለዋል። በዚህ ሳምንት ካሜሩን በቦኮ ሀራም ታግተው የቆዩ 900 ሰዎችን ማስለቀቋን ገልጻ መረጃ በማግኘት ረገድ ጋሮዋ ያሉት አሜሪካውያን ወታደሮች በማገዛቸው ማመስገኗ የሚዘነጋ አይደለም። ከፓሪስ ወጣ ብለው የተሰበሰቡት የ196 ሀገሮች ተወካዮች ስፋት ካለው የአየር ጥበቃ ስምምነት ለመድረስ የቀራቸው ጊዜ አጭር ቢሆንም በከፍተኛ ጥድፊያ ላይ ይገኛሉ። ያም ሆኖ የገጠማቸው የገንዘብ እጥረትና ትልሞቻቸው አሁንም ሰፊ ናቸው ተብሏል። ትላንት የወጣው ባለ 29 ገጽ ረቂቅ ስምምነት አሁንም ቁልፍ በሆኑ ጥያቄዎች ዙሪያ በተለይ ሀብታም ሀገሮች የአየር ብክለትን በሚከላከሉ ፕሮግራሞች ድሃ ሀገሮችን በገንዘብ መርዳት አለባቸው በሚሉት ላይ ሰፊ ልዩነቶች እንዳሉ ያሳያል። በአሜሪካ ከታወቁ ሙስሊሞች አንዱ በዓለምም፣ ማለት ይቻላል፣ ለፕሬዚዳንትነት በዕጩነት ቀርበው በሪፐብሊካን ፓርቲ ውስጥ የሚወዳደሩት ዶናልድ ትራምፕ ሙስሊሞች ወደ ዩናይትድ ስቴትስ እንዳይገቡ መታገድ አለባቸው ሲሉ ያቀረቡትን ሀሳብ የሚቃወሙትን በርካቶች ተቀላቅሏል። የቀድሞው የከባድ ሚዛን ቦክሰኛ መሐመድ አሊ የራሳቸውን አጀንዳ ለማራመድ ሲሉ እስልምና ሃይማኖትን ለግል ጥቅማቸው የሚያውሉ ወገኖችን እንዲያገሉ እንዲያገሉ እስልምና እምነት ተከታዮች ለእስልምና እምነት ተከታዮች ጥሪ አስተላልፈዋል። ዶናልድ ትራምፕ ባለፈው ሳምንት ይህን ሐሳብ በደቡብ ካሮላይና የምረጡኝ ዘመቻቸው ወቅት ይፋ ካደረጉ በኋላ ከባድ ተቃውሞ እየገጠማቸው ነው። በሪፐብሊካን ፓርቲ ውስጥ ለዩናይትድ ስቴትስ ፕሬዝደንትነት የሚወዳደሩት ዶናልድ ትራምፕ ሀሳቡን ያቀረቡት 14 ሰዎች የተገደሉበትን የሳን በርናርዲኖ ካሊፎርኒያውን ጥቃት የፈጸሙት ባልና ሚስት ሙስሊሞች ከመሆናቸው አንጻር ለሰጡት ምላሽ ነው። ሙስሊሞች ወደ ዩናይትድ ስቴትስ እንዳይገቡ መታገድ አለባቸው የሚለው የቱጃሮ ትራምፕ ሀሳብ በአሜሪካና በሌሎች ሀገሮች መሪዎችም ተወግዘዋል። አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የሶሪያ ሽምቅ ተዋጊ ቡድኖች ሳውዲ አረቢያ ውስጥ ያካሄዱት ስብሰባ በጣም ገንቢ ነበር ያሉት የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ሌላ አዲስ ዙር የሰላም ንግግር ቀጠሮ ለመያዝ ግን መቻኮል ይሆናል ሲሉ አስረድተዋል። ኬሪ ዛሬ ይህን አስተያየት የሰጡት በፓሪሱ የተባበሩት መንግስታት የአየር ንብረት ጉባኤ ወቅት በጎን ባደረጉት ስብሰባ ላይ ነው። ሪያድ የተሰበሰቡት የሶሪያ መንግስት ተቃዋሚ ቡድኖች ከፕሬዚደንት አልሳድ መንግስት ጋር እንዲደረግ ከቀረበው የሰላም ንግግር ሐሳብ በፊት የተባበረ ግንባር ለመፍጠር ነው። ስብሰባው እስከ ነገ አርብ የሚቀጥል ሲሆን በምዕራባውያኑ የሚደገፈውን የሶርያ ብሔራዊ አንድነት ተወካዮችን ጨምሮ አንዳንድ ጽንፈኛ የሚባሉ የእስላማዊ ቡድኖችንም ያካትታል ተብሏል። ባለፈው ወር ሃያ አገሮች በተሳተፉበት በቪየናው ስብሰባ ላይ የቀረበው የሰላም እቅድ በሽምቅ ተዋጊ ቡድኖችና በአሳድ መንግሥት መካከል የሰላሙ ንግግር መጀመር ያለበት ታሕሳስ 25 ቀን 2008 ዓ.ም እንዲሆን ወስኗል። የስዊትዘርላንድ ባለሥልጣናት በአካባቢው እንዳሉ የሚታመን ተጠርጣሪ አሸባሪዎችን እየፈለጉ ባሉበት ወቅት የጄኔቭ ከተማን ጥበቃ ከፍ አድርገዋል። የከተማይቱ ባለስልጣናት ይህን እርምጃ የወሰዱት ከፓሪሱ ጥቃት ጋር በተያያዘ ከፌዴራሉ ባለስልጣናት ያገኙትን መረጃ መሰረት በማድረግ ነው ተብሏል። አውቶማቲክ ጠብመንጃ የታጠቁ ዘቦች በከተማይቱ በሚገኘው የተባበሩት መንግሥታት ድርጅት ሕንፃ መግቢያ ላይ ጥበቃ እያደረጉ ነው። ተጨማሪ ፖሊሶችም በከተማይቱ መንገዶች ላይ ሲዘዋወሩ ይታያል። ታሊባን ደቡብ አፍጋኒስታን ውስጥ በአንድ ቁልፍ አውሮፕላን ማረፊያ ላይ የከፈተው የማጥቃት ዘመቻ ዛሬ አብቅቷል። በአፍጋኒስታን ባለሥልጣናት መግለጫ መሠረት የውጊያው ሰለባዎች ቁጥር ወደ 50 ከፍ ብሏል። በጥቃቱ 38 ሲቪሎች፣ አስር ወታደሮችና ሁለት ፖሊሶች መገደላቸውን ነው የአፍጋኒስታን መከላከያ ሚኒስቴር ያስታወቀው። ከመከላከያ ሚኒስቴሩ ዛሬ የወጣ መግለጫ በጥቃቱ ከተሳተፉ 11 የታሊባን ነውጠኞች የመጨረሻው ትላንት ውጊያው ከተጀመረ ከ24 ሰዓት በኋላ ተገድሏል ይላል። በከባዱ የታጠቁና የአፍጋኒስታንን የጸጥታ ኃይሎች የደንብ ልብስ የለበሱ አጥፍቶ ጠፊዎች ወረራ ያካሄዱበት አውሮፕላን ማረፊያ ለኔቶ ወታደሮች እንደ ጦር ሰፈር ጭምር ያገለግላል። እስካሁን ከኔቶ ወታደሮች የሞተ ሰው ስለመኖሩ የተነገረ ነገር የለም። የታሊባኑ ቃል አቀባይ ዛቢ ሁላ ሙጃሂድ ግን ተዋጊዎቻቸው ጦር ሰፈሩ ገብተው የአፍጋኒስታንና ባዕዳን ወታደሮችን አጥቅተዋል 150 ወታደሮችን ገድለዋል ብሏል። በመጨረሻም ዓለም አቀፉ የሰብአዊ መብቶች ቀን በሚከበርበት በዛሬው ዕለት ነፃነትን ፍትህንና ሰላምን በዓለም ዙሪያ ለማረጋገጥ አሁንም ብዙ ፈተናዎች ይቀራሉ ሲሉ አንድ የተባበሩት መንግስታት ድርጅት የሰብአዊ መብቶች ጉዳዮች ከፍተኛ ባለሥልጣን አስገነዘቡ። ዓለም አቀፉ የሰብአዊ መብቶች ቀን የሚከበረው የዓለሙ ድርጅት ጠቅላላ ጉባኤ ታሪካዊውን የሰብአዊ መብቶች ሰነድ በአውሮፓውያኑ የዘመን አቆጣጠር በ1948 ዓ ም ከደነገገ ጀምሮ ነው። ያ ሰነድና ከዚያ በኋላ እየተሻሻሉ የወጡት የሰብአዊ መብቶች ጥበቃ ስምምነቶች ባለፉት 50 ዓመታት ውስጥ ብዙ ስኬቶችን አስመዝግበዋል ሲሉ የመንግስታቱ ድርጅት የሰብአዊ መብቶች ጉዳዮች ከፍተኛ ኮሚሽነር ዘይድ ራአድ አል ሁሴን አስረድተዋል። የዜናው ሰዓት አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ኸርዝ በ22 ሜትር ባንድ በ13865 ኪሎ ኸርዝ በ25 ሜትር ባንድ በ12040 በ12080 እና 12140 ኪሎ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ሕዳር 30 2008 ዓ.ም ምሽት ፕሮግራም ነው። በምሽቱ ዝግጅታችን በመጽሔት ከኦሮሚያ ጉዳዮች ጋር የተያያዙ ዘገባዎች እንደዚሁም በሁለተኛው አጋማሽ ባህልና ማህበረሰብ እንደዚሁም ፓሪስ ላይ እየተካሄደ ባለውና ነገ ይጠናቀቃል ተብሎ እየተጠበቀ ባለው ዓለም አቀፉ የአየር ንብረት ጉባኤ ላይ የሚያተኩሩ ዘገባዎች አሉን። አሁን የዕለቱ አብይ ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በኦሮሚያ ክልል የተለያዩ ከተሞች የሚገኙ ትምህርት ቤቶች ተማሪዎች መሰንበቻውን በማካሄድ ላይ ያሏቸውን የተቃውሞ እንቅስቃሴዎች ዛሬም ቀጥለዋል። በዛሬዎቹ ሰልፎች ወቅት በአንዳንድ አካባቢዎች የተገደሉ ሰዎች መኖራቸውን ለአሜሪካ ድምፅ የተናገሩ አንዳንድ የአካባቢዎቹ ነዋሪዎችና በአካባቢዎቹ የሚንቀሳቀሰው የኦሮሞ ፌዴራሊስት ኮንግሬስ አመራሮች ተናግረዋል። በተያያዘ ሌላ ዜና በተለያዩ አካባቢዎች በመንግስት ኃይሎች ተወሰዱ ያሏቸውን የሰው ሕይወት እስከ ማጥፋት የደረሱ እርምጃዎችን በመቃወም በተለያዩ ከተሞች ሰላማዊ ሰልፎች ተካሂደዋል። የኢትዮጵያ መንግስት በበኩሉ በአሸባሪነት የሚፈርጃቸውን ሁለት የተቃዋሚ ፓርቲዎች የኦሮሞ ነጻነት ግንባርን ኦነግን፣ እና ግንቦት ሰባትን ተቃዋሞዎቹን በመቀስቀስ ይወነጅላል። ከአዲስ አበባና ከዋሽንግተን ዲሲ የተጠናቀሩትን ልዩ ልዩ ዘገባዎች በቅደም ተከተል በዕለቱ አብይ ርዕስ ይዘን ቀርበናል። አሉለ ከበደ ያቀርበዋል። እኔ አሁን ከግንቢ ወደ ጉልሶ እየመጣው ነበር። ለክና አንጎ ስንቀርብ አካባቢው ተወሮ ነበር። ፌሩ መኪና ቆሜ ወረን፣ እኛ እዛ ላይ ጫጫታ ሰማን። ከዛ ልክ እዛ ስንደርስ ሬትሬሳ መንገድ ላይ ተቀምጦ ነበር። ህዝብ ጨዋል፣ ፖሊሲ ቶኪሳል። በዚህ መሀል እንግዲህ ከዛ ላይ ካሉ ጓደኞቼ እንዳጣራሁት ህዝቡና ተማሪዎች ወንጆ ከምትባል ቀበሌ ወደ እናንጎ ሰላማዊ ሰልፍ እየመጡ ነበር። ህዝብም ነበር ተማሪ ብቻ አልነበረም። እዛ ላይ ፖሊስ ዶል ሊያስቆማቸው ሞከረ። ከዛ እዛ ተኩስ ከፈቱ። ልክ ሌት ልጆችም መጡ። ፖሊስ ትቶት ሸሽቶ ወደ ከተማው ተመለሰ። ከዛ ህዝቡ ተከትሎ መጣ፣ ሬሳ ተሸክሞ ማለት ነው። በዛ ሰዓት ህዝቡ እዛ ሬሳ አስቀሚጦ ይጨ ነበር፣ ፖሊስ ይተኩሳል። በቃ ከተማው በሙሉ ተጨናንቆ ነበር። እናንጎ ልክ መኪና መጥቶ አልፈን ወደ ጉልሶ ሄድን ነውን። ከጉልሶ ደግሞ አዲማ በታኝ ተጭኖ ወደ እናንጎ ሲመጣ ልክ እነሱ እናንጎ እንደገቡ ደግሞ አሁን አንድ ሰው ሞተዋል ብሎ ጓደኛ የደወለልኝ ጉልሶ ላይ በቀደም ጨልያ ላይ ልጆች ከሞቱ ወደዚህ መከላከያ መጥቶ ገብተዋል። ማታ መንቀሳቀስ የለም ልክ ሁለት ሰዓት ሲሆን ቤት ይዘጋል። ሰው ሁሉ ይፈራል። ዲማ በታኞች ዱላ ይዞ ጠመንጃ ይዞ ከተማውን ወረው ከተማ ይዞራሉ። መከላከያ ደግሞ መትረየ ተደግ ነው ከተማ ውስጥ ይዞራል። ጉልሶ ደግሞ በመከላከያ የተጠበቀ ነው። እንግዲህ በአሁኑ ሰዓት በምዕራብ ወለጋ በሚገኙ ተጎራባሽ ከተሞች ጉልሶ ና እናንጎ አካባቢው በዛሬው ዕለት ተመለከትኩ ያሉትን ለኦሮምኛ ክፍላችን የገለጹት የአካባቢው ነዋሪ ናቸው። የቀደሙት በመንግስት ኃይሎች ተወሰዱ ያሏቸውን የሰው ህይወት እስከ ማጥፋት የደረሱ የኃይል እርምጃዎች በመቃወም የተጠሩ ሰላማዊ ሰልፎች በዛሬው ዕለት በተለያዩ የዩናይት ስቴትስና የአውሮፓ ከተሞች ተካሂደዋል። በዋሽንግተን ዲሲ የተካሄደውንና ከዋይት ሀውስ ቤተ መንግስት እስከ ውጭ ጉዳይ መስሪያ ቤት የዘለቀ ሰላማዊ ሰልፍ ሄኖክ ሰማግዜር ተከታትሎታል። በዛሬ ዕለት እዚህ ዋሽንግተን ዲሲ በዋይት ሃውስ ቤተ መንግስት ፊት ለፊት የተሰባሰቡ ሰላማዊ ሰልፈኞች፣ በመቶዎች የሚቆጠሩ ሰላማዊ ሰልፈኞች የዩናይትድ ስቴትስ መንግስት በኢትዮጵያ በተለይ ደግሞ በኦሮሚያ ተማሪዎች የሚደርሰውን እስራት፣ ግድያ እንቃወማለን በማለት ነው እዚህ የወጡት። የዩናይትድ ስቴትስ መንግስት የዲሞክራሲ መርሆቹን እንዲያከብር ለኢትዮጵያ መንግስት የሚያደርገውንም እርዳታ እንዲያቆም ይጠይቃሉ። ዛሬ የመጣው ዛሬ ተማሪዎች ኢትዮጵያ ውስጥ እየተገደሉ ነው። ለዛ ብዬ ነው መጣሁ። እዚህ ዋይት ሀውስ ፊት ለፊት ነው የተገናኘ ነው። የዩናይትድ ስቴትስ መንግስት ምን እንዲያደርግ ልጠይቅ ነው እንዲተባብርልኝ። ልጆች እየሞቱ ነው፣ ቀን በቀን እየሞቱ ስለሆነ አንድ ነገር እንዲያደርግልኝ እንዲያደርግልኝ እስኪ ፎቶግራፍ አለ አሳየ። እሱ ደግሞ ይሄ ገበሬዎች መንግስት ገበሬዎቹን እያፈናቀለ ነው። ስለዚህ እንዳያፈናቀሉ ብለን ነው ዛሬ አሜሪካ መንግስት እንዲተባበርልኝ የመጣ ማለት ነው። ስሜ ድንቅነሽ ኤርስ እባላለሁ። የምወክለው የዓለም አቀፍ የሴቶች ማህበር ነው እዚህ የተሰባሰብነው ዓለም ወይም ደግሞ ለአሜሪካ ወይም ለዓለም ሕዝብ የኢትዮጵያ ሕዝብ እያለቀ መሆኑ በተለይ ኢትዮጵያ ሕጻናት እየተገደሉ ስለሆነ ይሄ ግድያ ይቁም፣ የሰው መብት ይከበር፣ ሰው የመኖር ተፈጥሮ አድጎ የኖረበት የተወለደበት አገር መብቱ ተከብሮ እንዲኖር ጥያቄ እያቀረብን ነው ያለ ነው። ይህንን ደግሞ የዓለም መንግስታትም ሆኑ የአሜሪካ መንግስት ዝም ብሎ ማየት የለበትም። እንዲህ አይነት አረመኔ ጨካኝ አመራር እኔ አይቼ አላቅም በህይወቴ አይኑን ጨፍኖ ባዶ እጁን የወጣ ህፃን የስድስት ሰማ የስምንት ዓመት የአስር ዓመት የዩኒቨርሲቲ ጥሩ ጭንቅላት ያላቸውን እየመረጡ የሚገሉ አመራሮቹ፣ ስልጣን ላይ ያለው የኢትዮጵያ መንግስት አሁን መሪዎቹ ጅቦች ናቸው። እውነቴን ነው። ከዚህ በላይ የምላቸው ነገር የለኝም፣ ቃላትም የለኝም። የተፈጠረው ነገር በጣም አስቆጥቶታል። በጣም በጣም ህጻናትን እንዴት ይገላል? ሰው ሰው ከሰው ተፈጥሮ እንዴት ህጻናትን ይገላል? እንዴት ልጆችን ይገላል? ጠመንጃ ይዞ የመጣበትን ሊገል ይችላል። ህጻናት ባዶ እጃቸውን እጃቸውን እንዲህ አድርጎ የሚሄዱትን ልጆች እየገደለ ነው እኮ እያየን ነው እኮ በአይናችን ይሄ ከሰው የተፈጠረ አይደለም። በምንድን ነው የያዩት? እርሰው ባይኖር በተለያየ ማስ ሚዲያ በየፌስቡክ በየኒውስ ይወጣል፣ ሶሻል ሚዲያ ላይ ይወጣል። በቀን በቀን ስበቅድሚ ስማችሁን አስተዋውቁ። ዛሬ እዚህ የመጣችሁ ለምንድነው? ጽጌሬታ ናለች። ቅርቡ ፌስቡክ ላይ የማየው ነገር በጣም አዘናኝ ነገሮች ስለሆነ በጣም ህጻኖች፣ ተማሪዎች እያለቁ ነው። የሚሰማቸውን ስሜት ነገሩ ከገቨርንመንቱ ጋር ስላለ ማለት ነው፣ እና እነሱን ስፖርት ለማድረግ ነው። አዲሷ ዛሬ ለምንድን ነው የመጣው? እኔም በወንድሞቼ ኦሮሞዎች ተማሪዎች ላይ ኢትዮጵያ መንግስት እያደረገ ያለውን ግድያዎችን ወንድሞች የወንድሞቼን ሀዘን ለመካፈል እና ይህ መንግስት እኔ በቅርብ ጊዜ ነው የመጣሁት እያደረገ ያለውን ለመቃወም ነው። himar right stability stability wizard democracy wizard democracy stability wizard himar right stability stability wizard himar right peace በአውሮፓም በለንደንና በጀርመናዊ ፍራንክፈርት ከተማ ተመሳሳይ የተቃውሞ ሰልፎ ተካሂደዋል። የፍራንክፈርቱን ሰላማዊ ሰልፍ ያስተባበረው ኮሚቴ አባል አቶ አብደላ መሐመድ በሰልፉ ላይ የተለያዩ የኢትዮጵያ ብሔረሰቦች ተወላጆች መሳተፋቸውን እንዲሁም የኢትዮጵያ መንግስት በኦሮሞ ተማሪዎች ላይ የወሰደውን የጭካኔ እርምጃና የአዲስ አበባ ማስተር ፕላን ተቃውሞ ማሰማታቸውን አመልክተዋል። የኦሮሞ ጉዳይ ወሳኙ ኦሮሞ ነው፣ የውጭ መንግስታት ለኢትዮጵያ የሚሰጡትን እርዳታ ልጆቻችንን ለመግደል የሚጠቀምበት በመሆኑ እርዳታውን ማቆም አለባቸው የሚሉ መፈክሮችን አሰምተዋል። የጀርመን ኤምባሲ በሌላ የተቃውሞ ሰልፍ ሳቢያ ፍቃድ ስላልሰጣቸው ሰልፉን በፈረንሳይና በኢትዮጵያ ኤምባሲዎች ፊት ለፊት ብቻ ማካሄዳቸውን አስተባባሪዎቹ ይናገራሉ። በለንደን የተካሄደውን የተቃውሞ ሰልፍ ያስተባበሩት በእንግሊዝ የኦሮሞ ማኅበረሰብ ሊቀመንበር አቶ አሚን አብደላ በበኩላቸው ይፈጸማል፣ ያሉትን የኃይል እርምጃና የአዲስ አበባ ማስተር ፕላን እንዲሁም በሀገሪቱ የሚካሄደውን የመሬት ቅርምት ያሉትን በመቃወም በፓርላማው ደጃፍ ሰላማዊ ሰልፍ ማካሄዳቸውን ተናግረዋል። ዛሬውን ተቃውሞ እንቅስቃሴ አስመልክቶ በአካባቢዎቹ የሚንቀሳቀሰው የኦሮሞ ፌዴራላዊ ኮንግሬስ ዋና ጸሐፊ አቶ በቀለ ነጋን አነጋግረናል። ዛሬ እንግዲህ ሰላማዊ ሰልፎች በተለያዩ የኦሮሚያ ክልሎች ተካሂደዋል። በባኮ፣ በጌዶ፣ በባብጅ በቄለም ወለጋ ዞን ደግሞ የማሎግ በቄለም ወለጋ እንደገና ላሎ ቅሌ ምዕራብ ወለጋ የናንጎ በምስራቅ ሸዋ ዝዋይ በኤሉባቦር በደሌ በደቡብ ምዕራብ ሸዋ ወልጮ እንዲሁም ደግሞ በሰሜን ሸዋ ኩዩ በሰንዳፋ በኬ ዶዶላ ምዕራብ አርሲ ዋገላን በእነህ ሁሉ ቦታዎች እንግዲህ ሁሉንም ለመጥቀስ ያስቸግረኛል። በጣም ብዙ ቦታዎች ናቸው። በእነህ ቦታዎች ላይ ሰላማዊ ሰልፍ የህዝብ ተቃውሞ ተካሂዷል። እንደገለጹልን ቀደም ሲል ከነበረውም የሰፋ በሚመስል መልኩ በተለያዩ ቦታዎች ሰላማዊ ሰልፎቹ እየተካሄዱ መሆናቸውን ገልጸዋል። በመንግስት በኩል በሚወሰዱ እርምጃዎችም ሆነ ተማሪዎቹ የሚያነሷቸውን ጥያቄዎች ቀደም ብለው ባደረግናቸው ቃለ መልሶች እንደጠቀሱት ሁነኛ መፍትሔ ለማግኘት የሚደረጉ ጥረቶች የተሳኩ ነው። መነጋገር የሚያስችል ሁኔታ እየተፈጠረ ነው? ምንድን ነው ያለው ሁኔታ ነው። እንግዲህ ለመነጋገር እኮ ኃላፊነት ፍላጎትም ይጠይቃል ምንድነው በመንግስት በኩል ያው በጠመንጃ ኃይል ብቻ በአቅም በጉልበት ብቻ የመሄድ አዝማሚያ ነው የሚታየው። ትላንትናም ለመናገር እንደሞከርኩት በአሁኑ ሰዓት የሚካሄደው ሰላማዊ ሰልፍም ሆነ የመብት ጥያቄ ህገ መንግስታዊ ነው። አሁን ለምሳሌ ዛሬ በተደረገው ሰላማዊ ሰልፍ ላይ ህዝቡ በሰላም ሰላማዊ ሰልፍ ወጥቶ በሚገልጽበት ሰዓት ከመንግስት በኩል በታጣቂ ዱላ ነው ቆመት አሁን በጣም በጣም ከፍተኛ የሆነ ችግር ውስጥ የከተተው መንግስት የሚወስዳቸው የሀይል እርምጃዎች ድብደባ፣ ትምህርት ቤቶች ውስጥ ውስጥ ገብቶ ለምሳሌ በነጆ በግንቢ ዩኒቨርሲቲ ተማሪዎችን ሰልፍ የሚያደርጉ መብታቸውን በአግባቡ በሰላማዊ መንገድ የሚጠይቁትን ወታደሮቹ ይደበድባሉ በቆመጥ። ከዛም አልፎ ዛሬ በባቢች አራት ሰው በጌዶ ሁለት ሰው ሞተዋል። በኢናንጎ ሁለት ሰው ሞተዋል። እንግዲህ ዛሬ በተለይ ከወትሮ በባሰ ሁኔታ ወደ ከፋ የሀይል እርምጃ እንደተሸጋገረ ነው የሚያመለክተው። መንግስት በዚህ ጉዳይ ላይ ለመነጋገር ፈቃደኝነቱ ያለው አይመስልም። ምክንያቱም እንሄድበታለን እምቢ የሚሉትን ደግሞ እንቀጣለን አይነት አቋም አለ። ምክንያቱም ያው ጉልበት ስላለ በዚያው መስመር ለመሄድ የተወሰነ ነው የሚመስለው። በተጨማሪ ደግሞ ሰላማዊ ሰልፉን ማጠልሸት፣ ሰላማዊ ተቃውሞን ማጠልሸት እንደተለመደው ያው ባለፈው በዘጠና ሰባት እንደተደረገው አይነት ባንክ ሲዘርፉ ተገደሉ ያሉትን አይነት ዛሬም ደግሞ የዚያ አይነት ፈሊጥ ተይዟል። ይሄ ደግሞ እንግዲህ ለሀገሪቷም ሆነ ለአለው ገዢ መንግስትም እዚ በጅ አይደለም። ዛሬ በየአካባቢው ላይ የተወሰደው እጅግ በጣም ከፍተኛ እርምጃ ነው። ሕዝብ እያለቀሰ ነው የሚቀበሩ ልጆቿ ቅብር ላይ የሚደረግ አለ። በዛ የተነሳ ይሄ ነዳጅ እንደ መጨመር ነው። ባለው ሰላማዊ ጥያቄ ላይ ያህል እርምጃ መውሰድ ማለት የበለጠ ብሶት የበለጠ ችግር በሕዝብ ላይ ከማድረስ በስተቀረ የሀገሪቱን ጉዳይ ባርቆ ተመልካችነት በረጋ ሁኔታ ምንድን ነው ችግሩ ብሎ የመፍታት አዝማሚያ እስካሁን ድረስ ምንም ምልክት አልታየም። አቶ ደጀኔ ጣፋ የኦሮሞ ፌዴራሊስት ኮንግሬስ ምክትል ዋና ጸሐፊ ናቸው። የአቶ በቀለን ገለጣ በማስረገጥ በዛሬው ዕለት በተዘዋወሩባቸው አካባቢዎች ተመለከትኩ ያሉትን እንቅስቃሴ ያብራራሉ። በዛሬው ዕለት በምዕራብ ሸዋ ዞን ጨልያ አንድ ጨልያ ወረዳ በጌዶ ከተማ የማስተር ፕላኑ ተቃውሞና በዚህ ምክንያት በተለያየ ዩኒቨርሲቲዎች እና ትምህርት ቤቶች በተገደሉ ልጆችና በታሰሩት ተቃውሞ ባቀረቡባቸው ልጆች ላይ የፌዴራል ፖሊስ፣ የኦሮሚያ አፈጥኖ ፖሊስ እና የኦሮሚያ መደበኛ ፖሊስ እንደዚሁም የየቀበሌዎቹ ምልሻ ዘርፎችን ሰብስበው አልፎ ማክሰኞ በሀገር ሽማግሌ በዲሞክራሲያዊ መንገድ ጉዳዩ ይመለስልኝ ለምን እንደዚህ ይደረጋል ብሎ ለጠየቁ ጥያቄ ዛሬ ቀጠሮ ነበራቸው። በቀጠሯቸው መጥቶ ሲጠይቁ በመሀላቸው ሲሄዱ የነበሩትን የሀገር ሽማግሌዎችን ደበደቡ፣ ሰባበረዋቸው። እነኚህ ልጆችን ደግሞ በመተኮስ በጥይት ሰባት ሰው አልቋል ማለት ነው፣ በዚህ ወረዳ። ከእነዚህም ውስጥ ፍቃዱ ግርማ አስራ አንደኛ ክፍል፣ ደረጄ ጋደሳ፣ ሊበን ጋሞ፣ ጉድሳ ባይሳ፣ ቱሉባጆ፣ ተሾሜ በየኔ፣ ሙኞሽ ኮሸምበል፣ ታመነ ተሾሜ ጥላሁን ግርማ የሚባል አምስቱ ከባብች ሁለቱ ከጌዶ ከሚገርሚ ነገር ጥላሁን ግርማ የሚባል የስምንት ዓመት ልጅ ነው። አሁን እንግዲህ ይሄን ከኋላ እንዲህ አለ፣ በዚህ አለ፣ በዚህ ይሆናል የመሉት እነኚህን ሰዎችን የሚቀሰቅስ ሕፃናትንስ ማን ነው ይገደለው? ማን ነው ይቀሰቀሰው? አምስት ሰው ያለቀበት ከተማ ሶስት መቶ አባወራ አይሞላም። ሶስት መቶ አባወራ በማይሞላ ከተማ ውስጥ አምስት ሰው መገደል ማለት እኔ እዚህ ላይ በጣም የሚያሳዝነኝ ኦፒዶ ከአሁን በኋላ የኦሮሞን ህዝብ ማስተዳደር እንዳልቻለ እኔ ደጀኔ ጣፋ ገለታ እባላለሁ በኦሮሞ ፌዴራልስት ኮንግረስ ምክትል ዋና ጻፊ ነኝ አሁን በሚገልጸው ክልል ደግሞ ዘጠና ሰባት እስከ ሁለት ሺ ሁለት የፓርላማ አባል ነኝ በዚህ ህዝብ ተመርጬ ዘንድሮም በዚሁ የፓርላማ እጩ ሆኛለሁ ከዚያ ጊዜ ጀምሮ ከዚህ ህዝብ ጋር ሲታገል ሲያታግሉኝ የወደቁ ልጆች መሀከል ነው የወጣው ማለት ነው። ከአቶ በቀለ ጋር ወደ ጀምር ነው ቃለ ምልልስ እንመለስ። በተለያዩ አካባቢዎች በዛሬ ዕለት በተካሄዱ እንቅስቃሴዎች የሞቱ ሰዎች ጭምር መኖራቸውን ገልጸዋል። የኦሮሞ ፌዴራላዊ ኮንግሬስ ምክትል ዋና ጸሐፊ የእርስ ምክትል አቶ ደጀኔ ጣፋ ለኦሮምኛ ክፍላችን በሰጡት አስተያየት ሰባት ሰዎች የተገደሉባቸውን ገልጠዋል ምናልባት ተመሳሳይ ሊሆን ይችላል እርስዎ በገለጹት ስምንት ሰዎች ብለዋል በምን ማረጋገጥ ትችላላችሁ የሞቱ ሰዎች መኖራቸውን ከተለያዩ አካባቢዎች የሚሰሙት ተጨባጭ መሆናቸውን በምን ያረጋግጡልኛል አቶ በቀለ ሞተዋል ተብሎ ዘመዶቻቸው ሬሳ ለመቅበር ወስደው እዚ ስፖት ደግሞ እዚሁ ሰላማዊ ሰልፉ ላይ መሞታቸው ተረጋግጠው በአምቡላንስ የተነሱትን እኮ በተጨባጭ የሚነግሩን ሰዎቹ እርግጥ ነው ሲገደሉ የመውሰድ ሁኔታ ወደ ሆስፒታል የማሸሽ የመሳሰሉ ነገሮች አሉ። ያ ደግሞ ቁጥሩን በጣም ብዙ በተራራቀ መልኩ ትናይለው። እዛ የአይን ምስክሮች ናቸው የሚነግሩ። መልካም። አቶ በቀለ እንግዲህ እንደ ነገሩኝ ባረቁ አስተዋይነት ባሉት ለችግሩም እልባት በሚሰጥ መልኩ ሁኔታዎች እየተፈቱ አይደሉም፣ እንዲያውም ቀድሞ በተቀሰቀሰው ግጭት ላይ የበለጠ የተባባሰ ሁኔታ የሚፈጥር ነው ብለዋል። እርስዎ እንደው እነኚህም የሰው ህይወት የሚያልፍባቸው ሁኔታዎች እንዲቆሙ ተማሪዎች ያለ ምክንያት ያለ ቦታው ህይወታቸውን እንዳያጡ የተፈጠረውም ቀውስ እንዲረግብና ሁነኛ ተጨባጭ መፍትሄ እንዲገኝ እንደ ፖለቲካ ድርጅት መሪ ምን መደረግ አለበት ይላሉ በበኩላችሁ ውስጥ በተጨባጭ ምን አይነት አዋንታዊ እርምጃ ለመውሰድ ተዘጋጅታችኋል እንግዲህ በመንግስት በኩል እኛ ጥያቄ ቀደም ብለንም አቅርበናል ለዚህ ሁሉ ምክንያት የሆነው የፌዴራል ስርዓቱን የሚጥፍ የመሬት ዘረፋ ጉዳይ ነው በተለያየ ስም እየታቀደ ነው። ክልሎች የራሳቸው መብት ስላላቸው በመሬታቸው ላይ ማዕዘዝ ማስተዳደር ህገ መንግስታዊ መብታቸው ነው። ሌሎች ከተሞችን ወደ አዲስ አበባ የሚቀላቅል ቋንቋን የሚያጠፋ ባህልን የሚያጠፋ እንደገና ደግሞ ከሁሉም በላይ የአዲስ አበባን እና የኦሮሚያን ድንበር የሚጥስ ይሄን የመሳሰለ የኦሮሚያ ጨፌ ያወጣው አዋጅ መሻር ያለበት ጉዳይ ነው። ህዝብ አልተቀበለውም። ይህም በግልጽ አይተውታል። ከዚህም በፊት እኮ ተነግሯል አምቦ ላይ አቶ አባይ ፀሐዬ ሲናገሩ የወደዳችሁም ጠላችሁም ተግባራዊ ይሆናል እምቢ የሚሉትን ልክ እናስገባለን ብለው ሲናገሩ ስንት ሰው እንዲሞት ነው የሚፈለገው? ከአሁን በኋላ ሰው መሞት የለበትም። በሰላማዊ መንገድ የፌዴራል ስርዓቱ ተጠብቆ፣ የክልሎች ድንበር ተጠብቆ እነኚህ የሚባሉ የኦሮሚያ ክልሎች ራሳቸውን የማስተዳደር መብታቸው፣ በመሬታቸው የማዘዝ መብታቸው ሊከበርላቸው ይገባል። የታሰሩ ሰዎች ሊፈቱ ይገባል። ሰው ሊደበደብ፣ ሊገደል አይገባም። ጥያቄ ስለጠየቀ የሰለጠነው መንገድ አቅርቦ ማዋየት ነው። በእኛ በኩል ከዚህም ቀደም ጥያቄ አቅርበናል ለመንግስት፣ ሰላማዊ በሆነ መንገድ ባለፈው አመትም አቅርበናል። አሁንም እያልን ያለነው ይሄ ነው። የጠመንጃ መንገድ ለደርግም አላዋጣውም። ብዙ ታንክ በማሰለፍ የህዝብ ድምፅ የህዝብ ጥያቄ መደምሰስ አይቻልም። ስለዚህ ለአገሪቷም ለእኛም ለመንግስትም የሚጠቅመው በጠረጴዛ ዙሪያ ተወያይተን ይሄን ችግር የምንፈታበት መንገድ ቢፈለግና ይሄ የኃይል እርምጃ ቢቆም የታሰሩ ሰዎች በመጀመሪያ ደረጃ ተፈተው መንገዱ ለውይይት እንዲመቻች ነው ጥያቄ የምናቀርበው። መልካም። አቶ በቀለ ነጋ የኦሮሞ ፌዴራላዊ ኮንግሬስ ዋና ጸሐፊ፣ መፍትሄው መነጋገር ነው፣ በስር ላይ የሚገኙ ሰዎችም ተፈተው መነጋገር የሚያስችል ሁኔታ ሊፈጠር ይገባዋል ብለዋል። በየአካባቢ የሚደረጉ እንቅስቃሴዎችን እንዘግባለን። በመንግስት በኩል የሚገኙ ድምጾችንም ለማግኘት እንጥራለን። ተስፋ እንደጣሉበትም የምትነጋገሩበት ሁኔታ እንደሚፈጠር መልሰን እንደምናገኘው ተስፋ እናደርጋለን። ለአሁኑ ለጊዜው አመሰግናለሁ፣ እግዜር ይስጥልኝ። እኔም አመሰግናለሁ አቶ ሉላ በጣም እግዜር ይስጥልኝ። በተቃዋሚ ወገኖችም ሆነ በአካባቢው ነዋሪዎች የተባሉትን ተገደሉ የተባሉ ሰዎች ቁጥርም ሆነ ሌሎች ክሶች ለማስተባበል ከክልሉም ሆነ ከፌዴራሉ ባለስልጣናት እስካሁን የተሰጠ ምላሽ አላገኘንም። መንግስት በአሸባሪነት የሚፈረጃቸውን ሁለት የተቃዋሚ ፓርቲዎች የኦሮሞ ነጻነት ግንባርንና ግንቦት ሰባትን ተቃዋሚዎችን ተቃውሞዎችን በመቀስቀስ መወንጀሉ ግን ተዘግቧል። እናመሰግናለን አሉላ የኦሮሚያ ምክር ቤት በቅርቡ ያጸደቀው የከተሞች አዋጅ ማሻሻያ ከአዲስ አበባ ማስተር ፕላን ጋር የተገናኘ አይደለም ሲሉ የክልሉ ባለሥልጣናት ገልጸው ለተፈጠረው አለመረጋጋት ጸረ ሰላም ያሏቸውን ኃይሎች ተጠያቂ አድርገዋል ኦነግና አርበኞች ግንቦት ሰባት ደግሞ በስም ተጠቅሰዋል እስክንድር ፍሬው ከአዲስ አበባ ተጨማሪ አለው በኢትዮጵያ ብሮድካስቲንግ ኮርፖሬሽን የተጠቀሱት የክልሉ ባለስልጣናት እንዳሉት ጨፌ ኦሮሚያ በቅርቡ ያጸደቀው የኦሮሚያ ከተሞች አዋጅ ማሻሻያ እድገታቸው እንዲፋጠን የሚያደርግ ነው። አዋጁ ተግባራዊ ሲደረግም ከተሞቹ በዓለም አቀፍ ደረጃ የወጣውን መስፈርት እንዲያሟሉ ይረዳቸዋል ብለዋል። ባለስልጣናቱ እንዳሉት አዋጁ ከተሞቹ እርስ በርሳቸው እንዲደጋገፉ የሚያስችል የሕግ ማዕቀፍም ይዟል። ከተሞች የሚያገኙትን ገቢ ሙሉ በሙሉ ለራሳቸው መሰረተ ልማት ማስፋፊያ እንዲያውሉት እንደሚያደርግም የኦሮሚያ ኢንዱስትሪ ቢሮ ኃላፊ አቶ ንጉሴ መንግስቱ ጠቅሰዋል። እናም በጨፌ ኦሮሚያ የወጣ አዋጅ ከአዲስ አበባና ከኦሮሚያ ልዩ ዞን ከተሞች የተቀናጀ ማስተር ፕላን ጋር የተያያዘ እንዳልሆነ አስረድተዋል። የአገራችንም ህገ መንግስት በግልጽ እንዳስቀመጠው ክልሎች የራሳቸውን ሕግ ያወጣሉ። ይህ ሕግ የወጣው የኦሮሚያ ክልል ላይ ነው። የአዋጁም ተፈጻሚነት ኦሮሚያ ክልል ከተሞች ላይ ነው እንጂ ከማስተር ፕላኑ ጋራ ምንም ግንኙነት የላቸው። አዋጁም ሆነ ማስተር ፕላኑ ከተሞችን በልማት የሚያስተሳስር እንጂ ሕገ መንግስቱን የሚቃረን አለመሆኑን ደግሞ የኦሮሚያ መንግስት ኮሚኒኬሽን ቢሮ ኃላፊ አቶ ፍቃዱ ተሰማ ተናግረዋል። በይዘቱ ሆነ በአላማው በሕገ መንግስት የተዋቀረ ክልልን አንዱን ከአንዱ የመቀላቀል አላማ በፍጹም የለውም። ስለዚህ ለእነዚህ የሚያነሳሱ ኃይላት ከድርጊታቸው እንዲቆጠሙ ነው መንግስት የሚያሳስበው ማለት ነው። ህብረተሰቡም ይህንን በመገንዘብ እነዚህ ኃይላት የሚያናፍሱትንም ፕሮፓጋንዳ ከዚህ በፊትም ያውቃቸዋል፣ እነማን ማን እንደሆኑ በሚገባ ከተሞክሮ ያውቃል ማለት ነው። ይህንም በማወቅ ከምንጊዜውም በላቀ ተኪ የሌለውን ሚና በመጫወት ሰላማዊ የመማር ማስተማሩ እንዲቀጥል በዚህ አጋጣሚ ጥሪ እንደ መንግስት እናስተላልፋለን። አቶ ፍቃዱ በዚሁ መግለጫ በአንዳንድ የኦሮሚያ ከተሞችና የትምህርት ተቋማት ለተፈጠረው አለመረጋጋት አሸባሪ ያሏቸውን የኢትዮጵያ ተቃዋሚ ኃይሎች ተጠያቂ አድርገዋል። የአዲስ አበባና የኦሮሚያ ልዩ ዞን ከተሞች የጋራ ማስተር ፕላን እንደዚሁም በቅርቡ የጸደቀው የኦሮሚያ ከተሞች አዋጅ ማሻሻያ ለክልሉ ሕዝብ ጎጂ እንደሆነ አድርገው የሚያሰራጩት እነዚህ ኃይሎች መሆናቸውን የገለጹት የተለያዩ የፖለቲካ አካሎች በጸረ ሰላም የፖለቲካ ኃይሎች ከውስጥም ከውጭም በመሆን በተለያዩ የብዙኃን መገናኛዎች ባሰራጩት ያሰት ፕሮፓጋንዳ ነው። ኦነግንና ግንቦት ሰባትን በስም በመጥቀስም እነዚህ ኃይሎች የሚያሰራጩት መረጃ በየትኛው መስፈርት መሰረት የሌለው ነው ብለዋል። አቶ ፍቃዱ ትምህርት ያቆሙ ተማሪዎች ወደ መማር ማስተማር ስራው እንዲመለሱ የኦሮሚያ መንግስት ኮሚኒኬሽን ቢሮ ማሳሰቡም በዚሁ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዘገባ ተመልክቷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አመሰግናለሁ፣ እስክንድርን ለዘገባው። በመግለጫው ውስጥ በስም ከተጠቀሱት ድርጅቶች የአርበኞች ግንቦት ሰባት ንቅናቄ የውጭ ግንኙነት ኃላፊ አቶ ነአምን ዘለቀን ማምሻውን ጠይቀናቸው የሚከተለውን ምላሽ ሰጥተዋል። ይሄ የተለመደ የወያኔ አይነ ያወጣ ውሸትና ማጭበርበር ነው። በአሁኑ ወቅት በጣም ተጠናክሮ በመላው የኦሮሚያ አካባቢዎች ያለው የህዝብ ተቃውሞ፣ የተማሪዎች ተቃውሞ የገበሬዎች ተቃውሞ ከመብት ጋር የተያያዘ ነው። ይሄ ወያኔ ማስተር ፕላን ብሎ ያወጣው የማስተር ዘረፋ የህዝቡን መሬን ለመቀማት በዘርና በፖለቲካ ላይ ያደራጃቸው ለራሱ ተጠቃሚዎች ለመስጠት ገበሬውን፣ የኦሮሞን ገበሬ ለማፈናቀል የሚያደርገውን ጥረት እና እርምጃ ህዝቡ እየተቃወመ ነው። ከግንቦት ሰባትና ከሆነ ጋር የሚያገናኘው የለም። ነገር ግን እኛ በአሁኑ ጊዜ የተነሳውን የኦሮሞ ህዝብ መብት ጥያቄ፣ የመሬት ጥያቄ፣ የተማሪዎቹን ጥያቄ ሙሉ በሙሉ እንደገፋለን። ይሄ የመብት ጥያቄና ትግል በመላው ኢትዮጵያ ተቀጣጥሎ ሌሎችም ኢትዮጵያኖች በሙሉ ኢትዮጵያ ዜጎች በሙሉ ብሔሮች በሙሉ ከኦሮሞ ህዝብ ጋር ሆነው ይህን ስርዓት መታገል አለባቸው። ይሄ ጥያቄ የሁሉም ኢትዮጵያ የመብት ጥያቄ ነው። የኦሮሞ ህዝብ ብቻ አይደለም። ይሄንን ነው እኛ ጥናት ተላለፈው ለህዝባችን አድማጮች፣ የኦሮሞ ነጻነት ግንባር ተጠሪዎችን ለማግኘት ያደረግነው ጥረት ግን ለምሽቱ አልተሳካም። እንደተገኙ ጠይቀን ወደፊት ለማቅረብ እንሞክራለን። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። ኦሮሚያ ውስጥ በሚገኙ ከፍተኛ የትምህርት ተቋማት የሚደረጉ ሰላማዊ ሰልፎችን በሚመለከት መንግሥት ወስዶታል የተባለውን የኃይል እርምጃ የመላ ኢትዮጵያ አንድነት ድርጅት አውግዟል። በሱዳንና በኢትዮጵያ መካከል እንደሚካሄድ የተገለጸውን የድንበር መካለልም ተቃውሞ፣ በጎንደር ማረሚያ ቤቶች ቃጠሎ ሳቢያ በሕይወት ላይ ለደረሰው አደጋ መንግሥትን በተጠያቂነት ከሷል። መለስካቸው አምሃ ከአዲስ አበባ ተጨማሪ አለው በታራሚዎች ላይ ደረሰው ከፍተኛ የሕይወትና የአካል ጉዳት በአስቸኳይ በገለልተኛ ወገን ተጣርቶ ለሕዝብ ይፋ እንዲደረግ ወንጀሉን የፈጸሙት ክፍሎችም ለፍርድ እንዲቀርቡ እንጠይቃለን። ዝግጅቶቻችንን በኢንተርኔት አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በእጅ ስልኮቻችሁ ቪኦኤ ዶት ሆን ዶት ኤምኦቢ አይ ላይ ማዳመጥ ትችላላችሁ። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን። ከዚህ በሳበልት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት ተኩል እስከ ምሽቱ ሁለት ሰዓት በ6080 እና በ15580 ኪሎ ወርዝ አጭር ሞገድ የምናስተላልፍላችሁን ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። ፕሮግራሙን እየመራ ያለው ንጉሡ ታምሬ ነው። አስተናጋጆቻችሁ እኔ ሰሎሞን አባትና ሰለሞን ክፍሌ ነን። አሁን ከስልክ አስተያየቶቻችሁ ጥቂቱን እናስደምጣችሁ። ሄሮልድ፣ ጤና ያስፈልኝ። እንደምናችው የቪኦኤ አዘጋጆችና እድምተኞች በሙሉ፣ ስቃስቃ ሲታደሰ ከካናዳ ነው የምደውለው። ሰሞኑን በኢትዮጵያ ውስጥ በተማሪዎችና በመንግስት መሀል የሚደረገውን ቅዋሜ ወይ ሰላማዊ ሰልፍ በተመለከተ ነው። ይህ አይነት ሰላማዊ ሰልፍ ር ቅዋሜ በየአመቱ ወይ በየሁለት አመቱ እየመጣ የሚመለስ ነው። ይህን መንግስት በሰከነ አመለካከት ካልተመለከተው በጣም አስቸጋሪ ነው። ምክንያቱም ብርሌ ከነቃ አይሆንም እቃ እንደሚባለው ነው። እንደዚሁም በተማሪዎች መካከል የሚደረገውን እንቅስቃሴ ከፋፍሎ ለመግዛት ስለሚመቸው ነው እንጂ እስከ ዛሬም ይሄ መንግስት መልስ ይሰጥ ነበረ። ስለዚህ በኢትዮጵያ ውስጥ የሚደረገው የተማሪ እንቅስቃሴ የኦሮሞ የአማራ ከሚባል የአዲስ አበባ ዩኒቨርሲቲ ተማሪዎች፣ የወለጋ ዩኒቨርሲቲ ተማሪዎች፣ የአምቦ የሀረር ተማሪዎች የተባለ ቢዘገብና አገቤት ውስጥ ያሉት ተማሪዎች እንደዛ ቢሉ የሁሉም ጥያቄ ነው ጥያቄ ነው የመላው ኢትዮጵያ ጥያቄ ነው የነጻነት ጥያቄ ነው። የኢትዮጵያ ተማሪዎች ጥያቄ ስለሆነ በዛ መልኩ የሚሄድበትን መንገድ ማመቻቸት ተናስጥልን ቪዎች እንደምን አላችሁ። አስተያየቴ ለወይዘሮ ትዝታ በላቸው ነው ለወይዘሮ ትዝታ በነገራችን ላይ ታላቅ አድናቆትና አክብሮት አለኝ ስላላቸው ሙያ ማለት ነው። ግን አስተያየቴ ዶክተር ታደሰ ብሩን የግንቦት ሰባት ከፍተኛ አመራር በጠየቁበት ሰዓት ጠቅላይ ሚኒስትር መለስ ዜናዊ ኢትዮጵያን ሶስት ጊዜ እናበላለን ብለው ነበረ የሚል መንደርደሪ ሀሳብ ለዶክተር ታደሰ ብሩ ሲያቀብሉ ስለሰማሁ ነው። ወይዘሮ ስዝታ ዶክተር ታደሰ የግንቦት ሰባት መሪ እንደመሆናቸው መጠን ያሉትን ቢሉ ምንም የሚያስደንቅ አይደለም። ከዛ ውጭም ሌላ ሊሉ አይችሉም። ግን የወይዘሮ ትዝታ ግን ይህንን ማለታቸው አስገርሞኝ ነው። እኔ እንደማስታውሰው ጠቅላይ ሚኒስትር መለስ ዜናዊ ያሉት በህይወቱ ማየት የሚፈልጉት ነገር ምንድን ነው ተብሎ ለተጠየቁት ጥያቄ እኔ የኢትዮጵያ ሕዝብ ሶስት ጊዜ ሲበላ ማየት ነው ህልሜና ማየት የምፈልገው ነው ያሉት እንጂ ሶስት ጊዜ አበላቸዋለሁ፣ አበላለሁ፣ ኢትዮጵያ ህዝብ የሚል ቃል አልወጣቸውም። እና ይሄ በጣም በጣም በጣም ሁልጊዜ ስለ ጠቅላይ ሚኒስትር ሲነገር የሚባሉ ነገሮች አሉ። ባንዲራ ጨርቅ ነው አሉ፣ ወርቆች ነን አሉ፣ ምና ከኮንቴክስቱ ውስጥ እየወጣ የተዛባ ስለ እሳቸው የሚሰጠው አገላለጽ በጣም ነው የሚያመው። በጣም በጣም ያሉት ለምን በትክክል አይቀመጥም ነው አድማጮች ቀደም ሲል አስተዋውቀን ስናበቃ የተቋረጠው የመላ ኢትዮጵያ አንድነት ድርጅት መግለጫ አሁን ደርሶናል እናቀርባለን። ኦሮሚያ ውስጥ በሚገኙ ከፍተኛ የትምህርት ተቋማት የሚደረጉ ሰላማዊ ሰልፎችን በሚመለከት መንግሥት ወስዶታል የተባለውን የኃይል እርምጃ የመላ ኢትዮጵያ አንድነት ድርጅት አውግዟል። በሱዳንና በኢትዮጵያ መካከል እንደሚካሄድ የተገለጸውን የድንበር መካለልም መኢአድ ተቃውሞ። በጎንደር ማረሚያ ቤቶች ቃጠሎ ሳቢያ በሕይወት ላይ ለደረሰው አደጋም መንግስትን በተጠያቂነት ከሷል መልስካቸውማ ዝርዝሯአለሁ የመላው ኢትዮጵያ አንድነት ድርጅት መያድ ዛሬ ይፋ ያደረገው መግለጫ ሰሞኑን በተለያዩ የኦሮሚያ ክልል ክፍሎች በተነሳው ሁከት ምክንያት መንግስት የወሰደው እርምጃ ያልተመጣጠነ ነው ሲል ይነቅፋል በዜጎች ላይ የተወሰደውን ተመጣጣኝ ያልሆነ እርምጃም ድርጅታችን እንደ ከዚህ ቀደሙ ድርጊቱን ያወግዛል ይላል እንዲያውም ድርጊቱ መንግስት ነኝ ከሚል አካል የሚጠበቅ አይደለም ይለዋል መግለጫው። የመኢአድ ጸሐፊ አቶ ካሳሁን አበባው በዚህ ሰሞን በኦሮሚያ ውስጥ በሚገኙ የከፍተኛ ትምህርት ተቋማት እየተደረጉ ያሉ የተቃውሞ ሰላማዊ ሰልፎችን ለማስቆም በሚል በተማሪዎች ላይ እየተወሰደ ያለው ተመጣጠኝ ያልሆነና ግፍ የተሞላበት እርምጃ ከአንድ መንግስት ነኝ ከሚል አካል የማይጠበቅ ሆኖ አግኝተነዋል። መግለጫው በመቀጠልም በሰላማዊ ሰልፍ ተቃውሟቸውን ለመግለጽ በወጡ ተማሪዎች ላይ የተወሰደው እርምጃ ገለልተኛ በሆነ አካል ተጣርቶ ግድያው እንዲፈጸም መመሪያ የሰጡና ወንጀሉን የፈጸሙ ግለሰቦች ለፍርድ እንዲቀርቡም ይጠይቃል። እንዲሁም የሞት አደጋ ለደረሰባቸው ሟች ቤተሰቦችም አስፈላጊው ካሳ እንዲፈጸምላቸው መግለጫው ይጠይቃል። ሰሞኑን በኦሮሚያ በተለያዩ አካባቢዎች የተፈጠረውን ሁከት ያነሳሱት ኦነግና ግንቦት ሰባት እንዲሁም በሀገር ውስጥ የሚገኙ ጽንፈኛ የፖለቲካ ድርጅቶች ናቸው ያሉት የኦሮሚያ ብሔራዊ ክልላዊ መንግስት ኮሚኒኬሽን ቢሮ ኃላፊ አቶ ፈቃዱ ተሰማ ዛሬ በመንግስት መገናኛ ብዙኃን እንዳስታወቁት በሰልፈኞቹ መካከል መሳሪያ የያዙ ነበሩ ብለዋል። ከጸጥታ ኃይል ጦር መሳሪያ ለመቀማት አልፎ አልፎም የጦር መሳሪያ የታጠቁም ነበሩ፣ በተማሪዎች መካከል በመቀላቀል ማለት ነው። የተለያዩ ኃይሎች እነዚህ ቀረ ከላ ያልናቸው ያሰማሯቸው ኃይሎች ከተማሪ ጋር በመቀላቀል የሄዱበት ሁኔታ አለ ማለት ነው። ስለዚህ ትልልቅ ፋብሪካዎችን ለማውደም ጥረት ለማድረግ በተወሰኑ ቦታዎች ደግሞ የመንግስትና የህዝብ ንብረቶችን የማውደም እነዚህና እነዚህ የመሳሰሉ ጉዳቶች ደርሰዋል። በዚህ መካከል የተፈጠረ ነው። የመያድ መግለጫ ያተኮረበት ሌላው ጉዳይ ሰሞኑን በጎንደር ማረሚያ ቤት በተፈጠረው የእሳት አደጋ ላይ ነበረ። መግለጫ ጉዳዩን በተመለከተ ከአማራ ክልል ሁለት ባለስልጣናት በደረሰው አደጋ ላይ የሰጡትን እርስ በርሱ የሚቃረን አባባል በመጥቀስ ከመንግስት የሚሰጠውን ማንኛውንም ማስተባበያ ፓርቲው እንደማይቀበለው ይናገራል። ሞቱ የተባሉት 17 እስረኞችም ሆን ተብሎ ተተኩሶባቸው የተገደሉ ናቸው ሲልም መኢአድ ይከሳል። ስለሆነም ጉዳዩ በገለልተኛ ወገን መጣራት እንዳለበት ይጠይቃል። የመኢአድ ፕሬዚዳንት አቶ አበባው መሐሪ። በታራሚዎች ላይ ደረሰው ከፍተኛ የህይወትና የአካል ጉዳት በአስቸኳይ በገለልተኛ ወገን ተጣርቶ ለህዝብ ይፋ እንዲደረግ ወንጀሉን የፈጸሙት ክፍሎችም ለፍርድ እንዲቀርቡ እንጠይቃለን። በዚህ ችግር የተነሳ ጉዳት ለደረሰባቸው ወገኖች እና ለሙታን ቤተሰቦች ፍትሐዊ ካሳ እንዲከፈላቸው አጥብቀን እንጠይቃለን። በዚህ ችግር ተሳቦ በአካባቢው ህዝብ ላይ እየደረሰ ያለው ማዋከብና ማሳደድ በአስቸኳይ እንዲቆም አጥብቀን እንጠይቃለን። መያድ ሰሞኑን በመንግስት መገናኛ ብዙሀን የተገለጸውን በሱዳንና በኢትዮጵያ መካከል ያለውን ድንበር የማካለል ስራም በመግለጫው በጽኑ ተቃውሞታል። በመግለጫው እንዳመለከተውም ይህ የድንበር ማካለልን እንቅስቃሴ በአስቸኳይ እንዲቆም እየጠየቅን ይህ የማይደረግ ከሆነ ግን ፓርቲያችን መያድ የኢትዮጵያን ህዝብ ከጎንዱ በማሰለፍ እስከ ደም ጠብታ ድረስ ከፍተኛ ትግል ያደርጋል ብሏል። መያድ በመላ ሀገሪቱ አባላት እንዳሉት የገለጹት ፕሬዚዳንቱ አቶ አበባው መሐሪ በሀገሪቱ አሁን ስለተከሰተው ድርቅና ደርሰዋል ያሉትንም ጉዳት ገልጸው እርዳታ የሚፈለገው ቁጥር ህዝብ ግን አስር ሚሊዮን ነው የሚለውን የመንግስት መግለጫ እንደማይቀበሉትም አስረድተዋል። እኛ ከሀገሪቱ ከሁለት ሶስተኛ በላይ አካባቢ በረሃብ ተጠቅቷል። ስለዚህ በዚያ የሚኖረው ህዝብ አስር ሚሊዮን ብቻ ነው ብለን ከ90 ሚሊዮን እንደውም ከ100 ሚሊዮን እንበለው ከ100 ሚሊዮን 10.2 ሚሊዮን ብቻ ነው ብለን አናም። ስለዚህ ከየአካባቢው ከሚደርሰን ሪፖርት ተነስተን እስካሁን ድረስ ዜጎች በረሃብ እንደሚሞቱ በረሃብ ተጠቅተው የሚበሉት እንደሌላቸው ደርሶናል። መንግስት በተደጋጋሚ እንደሚገልጸው ግን በሌልኛ ምክንያት በተከሰተው ድርቅ አንድም የሰው ህይወት አላለፈም። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። ተከታዩ ዝግጅት የተፈጥሮ አካባቢ ሳይንስና ህይወት ነው። አዘጋጅና አቅራቢ ሰሎሞን አባተ። ፈረንሳይ ዋና ከተማ ፓሪስ ላይ ለሁለት ተከታታይ ሳምንታት እየተካሄደ ያለው 21ኛው ዓለም አቀፍ የአየር ንብረት ጉባኤ ነገ ይጠናቀቃል ተብሎ እየተጠበቀ ነው። በጉባኤው ላይ የዓለም የሙቀት መጠን በያዝነው ምዕት ዓመት ማብቂያ ከኢንዱስትሪ አብዮት ቀደም ሲል ከነበረው ጊዜ ከ1.5 ወይም 2 ዲግሪ ሴልሽየስ እንዳይበልጥ በማድረግና በገንዘብ ጉዳዮች ላይ ሲመክርና ሲደራደር ሰንብቷል። በጉባኤው ማብቂያ ላይም ኃይሉ የዛሬ ሦስት ዓመት ያበቃውን የቶኪዮ ስምምነት ይተካል የተባለ ነገር ግን የሕግ አስገዳጅነት ያለው ሰነድ የሆነ የአየር ንብረት ዕቅድ ይወጣል ተብሎ እየተጠበቀ ነው። በጉባኤው ላይ እየተሳተፉ ካሉት ተደራዳሪዎች መካከል ከኢትዮጵያ ጠቅላይ ሚኒስትር ጽሕፈት ቤት የአካባቢ ጥበቃ ጉዳዮች ረዳት አማካሪ ዶክተር ሙሉጌታ መንግሥት አያሌው ጋር ሰሙን ማምሻውን ተገናኝቼ ነበረ። ስፋት ባላቸው ጉዳዮች ላይ አነጋግሬያቸዋለሁኝ። ለመሆኑ የኢትዮጵያ እና የአፍሪካ አቋም ተመሳሳይ መሆኑ እንደተጠበቀ ሆኖ ኢትዮጵያ ከዚህ ጉባኤ በተለየ ሁኔታ የምትጠብቀው ምን ይሆን? ለዚህ ምሽት ቀንጨብ አድርጌ ጥቂት ላሰማችሁ ያሉኝን። የአፍሪካው እንደተጠበቀ ሆኖ እኛ አሁን ለምሳሌ የተለያየ ቡድን አባል ነን። ከአፍሪካ ቡድን በተጨማሪ ዝቅተኛ ገቢ ያላቸው ሀገሮች ቡድንም አባል ነን። እነዚህ በእድገት ወደኋላ ቀሩ ከሚባሉ ሀገሮች አባል ነን። የነሱ አባል በመሆናችን ደግሞ አቋማችን ከአፍሪካ አቋም ጋር ይጣጣማል። ግን ደግሞ የተለየ ትኩረት ሊሰጣቸው የሚችሉ ነጥቦች ደግሞ አሉን። እንደዛ በመሆናችን የተነሳ ማለት ነው። ሌላ የተራማጅ አገሮች ጉባኤ የሚባል አለ። የዛም አባል ነን። እንዲሁም ደግሞ አሁን ከጠቀስከው ጋር የሚገናኘው በአየር ንብረት ለውጥ በጣም ተጋላጭ የሚባሉ አገሮች ጉባኤ አለ። ወደ ሰላሳ ሀገሮች አባል የሆኑበት ጉባኤ የዛም ጉባኤ አባል ነን እንደውም በአሁኑ የጉባኤውን ሊቀመንበርነት ኢትዮጵያ ተቀብላ ከዚህ ከፓሪሱ ጉባኤ በኋላ ለአስራ ስምንት ወራት የምትመራው ኢትዮጵያ ናት የምትሆ ነው። እንግዲህ የበለጠ ተጋላጭ በመሆናችን የተነሳ ኢኮኖሚያችን አሁንም ያደገ ያለ ኢኮኖሚ ቢሆንም አሁንም ግን ገና መካከለኛ ገቢ ያልገባ ኢኮኖሚ በመሆኑ የተነሳ ተጋላጭነታችን የተለየ ነው። ተጎጂነት ተጎጂነቷ የሀገሪቱ ተጎጅነታችን የተለየ ስለሆነ ያ በሆነ የተነሳ የተለየ ትኩረት ሰጥተናቸው የተለየ አቋም ሳይሆን የተለየ ትኩረት ሰጥተናቸው የምናራምዳቸው ነገሮች አሉ። ከዚህ ውስጥ አንደኛው ምንድን ነው? የገንዘብና የአቅም ግንባታ ድጋፍን እንመለከታል በዋናነት ማለት ነው። ቀደም የተጠቀስኩልህ ይሄ አንድ ነጥብ አምስት የሚለው የሙቀት ግብ ታርጌት በተጨማሪ በሁለተኛ ደረጃ እንደ ተጠቂነታችን የምናራምደው የገንዘብ ድጋፍን በተመለከተ ነው። የገንዘብ ድጋፍ የሚያስፈልጋቸው ሀገሮች እርግጥ ለሁሉም በማደግ ላይ ላሉ ሀገሮች የገንዘብ ድጋፍ እንዲሰጥ ኮንቬንሽኑ፣ የተባበሩት መንግስታት አየር ንብረት ለውጥ ስምምነት ይደነግጋል። ከዚህ በተለየ መልኩ ደግሞ የተለየ ትኩረት እንዲያገኙ፣ ቅድሚያ እንዲያገኙ ገንዘብ ሲሰጥ ደግሞ አቅም ግንባታ ጋር ተያይዞ የገንዘብ ድጋፍ ከአቅም ግንባታ ድጋፍ ጋር ተያይዞ እንዲሰጥ የሚሉ ነገሮችን በተለየ ሁኔታ ነው የምናራምደው። ለምሳሌ በቅርብ ጊዜ የተቋቋመው የግሪን ክላይሜት ፈንድ የሚባለው አለ። የአረንጓዴ የአየር ንብረት ፈንድ ማለት ነው፣ ፈንድ ማለት ነው። አዎ፣ የአረንጓዴ የአየር ንብረት ፈንድ አለ። እዛ ፈንድ ላይ ተወዳድረህ ነው እንግዲህ ገንዘብ የምታገኘው። እና ኢትዮጵያን የመሰሉ አገሮች፣ በጣም ተጠቂ ሀገሮች፣ በአቅም ደረጃ ዝቅተኛ ገቢ ያላቸው ሀገሮች በማደግ ላይ ካሉ ሁሉም አገሮች ጋር ተወዳድረው ገንዘብ እንዲወስዱ የሚደረግ ከሆነ የሚያገኙት ጥቅም ዝቅተኛ ነው የሚሆነው። ምክንያቱም እነዚህ ሀገሮች ታዳሽ የሆኑ የኤነርጂ ምንጮችን መገንባት አለባቸው ተብሎ ስለሚታመን ነው። ከውሃ፣ ከንፋስ እና ከመሳሰሉት የሚገኙ ኤነርጂዎችን ማለት ነው። የኤነርጂ ምንጮችን ማለት ነው። አሁን ለምሳሌ ገንዘብ ሲሰጥህ፣ በዚህ በግሪን በአረንጓዴው የአየር ንብረት ፈንድ ገንዘብ ሲሰጥህ፣ ይህን ያህል ገንዘብ ብንሰጥህ ምን ያህል ልቀት ትቀንሳለህ የሚለው ይታያል። ስለዚህ ለምሳሌ መቶ ሺ የሚሰጥን ገንዘብ መቶ ሺ ዶላር ቢሆን እና ሁለት ሀገሮችን ብንወስድ አንደኛው ሀገር ያንን መቶ ሺ ዶላር ስራ ላይ ብታውለው ምን ያህል ልቀት ትቀንሳለ፣ ሌላኛው ሀገር ስራ ላይ ብትውለው ምን ያህል ልቀት ትቀንሳለህ የሚለው ይታያል እና ብዙ ልቀት ወደምትቀንስበት ሀገር ነው ገንዘቡን ልታውለው የምትችል። ከዚህ አኳያ ስታየው ለምሳሌ ቻይናን እና ኢትዮጵያ ልታወዳድር አይችልም። ያንን ገንዘብ ቻይና ብትወስደው ብዙ ሙቀት ብዙ ልቀት ልትቀንስ ትችላለህ። ምክንያቱም ቻይና ኦረዲ በአሁኑ ሰዓት ልቀት መጠኗ ከፍተኛ ስለሆነ ዋና በካ የምትባል ሀገር ነች። እሷ አዎ ልቀንስ የምትችለውም ነገር ከፍተኛ ነው የሚሆን። ኢትዮጵያ ደግሞ አሁን ባለችበት ሁኔታ ታዳሽ ኃይል ስለምንጠቀም በዋናነት የልቀት መጠናችን ዝቅተኛ ነው እና በልቀት መጠን ብቻ ለክተ ከሆነ ገንዘብ የምትሰጠው እንደ ኢትዮጵያ ያሉ ዝቅተኛ ኢኮኖሚ እና ዝቅተኛ ልቀት ያሉ ሀገሮችን እንትን ታደርጋለ፣ ትጎዳቸዋለ፣ ትጎዳቸዋለ። ያ በመሆኑ የተነሳ እኛ ከሌሎች ሀገሮች መካከለኛ ገቢ ካላቸው የአፍሪካ ሀገሮች፣ ወይም ደግሞ የሌሎች ሀገሮች በተለየ ሁኔታ የምናራምደው ምንድን ነው? የገንዘቡን አሎኬሽን አክሰስ ላይ ቅድሚያ የመሰጠት እንዲሁም ደግሞ ተመሳሳይ መመዘኛ እንዳይቀመጥ ማለት ነውና ምክንያቱም እነዛኞቹ ያለውን ጥሪት ያለውን ሀብት ሁሉ ሊወስዱት ይችላሉ በልቀት መጠን መቀነስ ከተኬደ ማለት ነው አዎ በተግባርም ታይቷል ይህ ፍራቻ ብቻ ሳይሆን በተግባርም ታይቷል ዶክተር ሙሉጌታ ከዚህ ጉባኤ ነገም ይሁን ከነገ ወዲያም ይሁን በሰዓታት የተቆጠሩ የጊዜ ስሌቶች ናቸው ያሉን አሁን በተጨባጭ ምን ይጠብቃሉ እርስዎ እንደ ተደራዳሪ እንደ ባለሙያ እንደ ተሳታፊ የዚህ ጉባኤ በተጨባጭ በጠበቀው ምንድን ነው መሰለህ፣ ዋና ዋና ነጥቦች ላይ ስምምነት ይደራ። ሁሉም ነገር ፓሪስ ላይ አያልቅ። ስምምነቱ አሁን ቢጠድቅም ስራ ላይ መዋል የሚጀምረው በሁለት ሺህ ሀያ ነው ከሁለት ሺህ ሀያ በኋላ ነው ስራ ላይ የሚውለው እና ስምምነቱን አሁን ብናጠድቀውም አምስት ዓመት አለን ደግሞ ዝርዝር ጉዳዮችን ለመነጋገር ማለት ነው እና ዋና ዋና በሚባሉ ጉዳዮች ላይ ስምምነት ይደረሳል ብዬ እጠብቃለሁ። መሰረቱም ተጥሏል። የፈረንሳይ ፕሬዚደንሲ ኤክሴፕሽናል የሆነ ባለመለት የተለየ ስራ ነው የሰራው። በጣም ጥሩ የሚባል ስራ ነው። አስቀድሞ ሀገሮችን፣ ዋና ዋና የሚባሉ ሀገሮች፣ የተለየ አቋም የሚያራምዱ የሚባሉ ሀገሮችን ለማቀራረብ ሞክሯል። ገና እዚህ ፓሪስ ላይ ከመድረሳችን በፊት አንተም በደንብ እንደምታውቀው የአሜሪካን መንግስት ከቻይና ጋር ያደረገው ስምምነት ይጠቀሳል። አሜሪካ ከብራዚል ጋር ያደረገችው ስምምነት፣ ቻይና ከፈረንሳይ፣ ቻይና ከአውሮፓ ህብረት ጋር ያደረገችው ስምምነቶች ሀገሮችን ሊያቀራርብ እንደሚችል ገና አስቀድሞ ስራው እንደተሰራ ያሳያል። የሚቀሩ አንዳንድ ነጥቦች አሉ። እነሱም በሚደረጉ ተጨማሪ ውይይቶች እና ድርድሮች ስምምነት ይደረሳል ብዬ ተስፋ አደርጋለሁ። በእርግጥ አንዳንድ ጉዳዮች ዝርዝራቸው ይተላለፉ ማለት ሁሉንም በግልጽ በተለይ በሀገሮች መካከል ስምምነት እንዲደርሱ ማድረግ ካልቻለ የምታደርገው ምንድን ነው? ጉዳዩን በዝርዝር በሚቀጥሉት አምስት ዓመታት በሚታይበት ሁኔታ አብሮ እንድታይ ማድረግ ትችላለን። እሱ ይደረጋል ብዬ አስባለሁ። እንግዲህ ዋና የሚባለው እኔ አሁን አገሮች ሊስማሙበት የሚገባው ይሄ አንድ መርህ አለ። የተባበሩት መንግስታት የአየር ንብረት ለውጥ ስምምነት ላይ የተቀመጠ መርህ ምንድን ነው? የሀገሮች ኃላፊነት የጋራ ነገር ግን የተለያየ መሆን አለበት የሚል መርህ አለ። ሁላችንም የጋራ ኃላፊነት አለበት አየር ንብረት ለውጥን በተመለከተ ኃላፊነታችን መጠኑ ምን ያህል ነው? የኃላፊነታችን ቅርጽ ምን አይነት ነው የሚለው ነገር ግን ከሀገር ሀገር መለየት አለበት ነው የሚለው ዶክተር ሙሉጌታ መንግስትን ለዛሬ ላመስግንና ለጊዜው በዚሁ ላሰናብታቸው ቀሪውን በሌላ ዝግጅት ይሸላችሁ መለሳለሁ። በስፋት ሙሉውን ውይይት ከዌብሳይታችን ማግኘት ትችላላችሁ። በካልጋሪ ዩኒቨርሲቲ ተባባሪ ፕሮፌሰር የሆኑት የምርት ሂደት ቀለበት ምርምር የአቴና ቡድን ሊቀመንበር የተፈጥሮ አካባቢ ሳይንቲስቱ እንዲሁም የአካባቢ ጥበቃ ተሟጋቹ ዶክተር ጌታቸው አሰፋም የፓሪሱን ጉባኤ የሚጠብቁት በብሩህ ተስፋ ነው። ከእርሳቸውም ጋር እንዲሁ ሁለገብ የሆነ ውይይት አድርገናል። ዌብሳይቱ ላይ ታገኛላችሁ። ሰሞኑንም የፓሪሱን ጉባኤ ሂደት የሚተነትኑልንን ዝግጅት ይዤላችሁ መለሳለሁ። ከፓሪሱ ጉባኤ ጋር ተያይዞ ወደ ሌላ የአየር ንብረት ጉዳይ ልውሰዳችሁ። ለአየር ንብረት ጤናማ አመጋገብ ፓሪስ ላይ የተሰበሰበውና ሁለተኛ የሥራ ሳምንቱን ዛሬ የጀመረው የሀያ አንደኛው ይቅርታ ሁለተኛ ሳምንቱን ነገ የሚያጠናቅቀው የዓለም የአየር ንብረት ጉባኤ ተሳታፊዎች ማራመድ የጀመሩት አስተሳሰብ ነው። ፓሪስ በጥዑም ምግቧ፣ በሸጋ የወይን ጠጇና በጥሩነቷ ትታወቃለች። እንዲያውም እነዚህ አባባሎች ፓሪስ ከሚባለው መጠሪያ ጋር አንድና ራሳቸው ናቸው እያሉ የሚናገሩም አሉ እንደ ሞክሼ ባልደረባዬ ስቲቭ ባራጎና ከዚያችሁ ከፓሪስ እንደጻፈው ሎፒዱፓ ከፓሪስ ዝነኛ ምግብ ቤቶች ሬስቶራንት አንዱ ነው። በዚያ የምግብ ዝግጅት ጠቢቡ ሼፍ ፍራንሷ ፓስቶ ይገኛሉ። እናም በእነዚያ የፓሪስ የዝና መጠሪያዎች ላይ አንድ እሴት ማከል ፈለጉ። ለአየር ንብረት ጤናማ አመጋገብ። እናም አሁን ይህንን ንቅናቄ እየመሩ ነው። የአመገባችንን ስርዓት በመቀየር በቀን ሶስት ጊዜ ለአየር ንብረቱ የሚስማማ ተግባር መፈጸም እንችላለን። የፓስቶ የምግብ ዝርዝር ዛሬ ልዩ ትኩረት የሰጣቸው የምግብ አይነቶችና አዘገጃጀቶች የተመጋቢውን ቀልብ የሳቡት አንድ ልዩ ግብዓት ትኩስ እዚሁ የበቀሉና የተመረቱ ከወቅቱ ጋር ተስማሚ የሆኑ ቅጠላን ቅጠልና አትክልት። እነዚህ የሚፈጥሩት የአመጋገብና የመንፈስ እርካታ ነው። ፓሪስ ላይ ዛሬ ሰውን እየሳበው ያለው ጥራቱ የተሻለ ነው። ለጤና የተሻለ ነው። ረጅም መንገድ ስለማይጓጓዝም ለአየር ንብረቱም የተሻለ ነው። እናም የዛሬው የምግብ ዝርዝር ሜኒው አሁን እኔና እርስዎ እየተነጋገርን በፓሪሱ ሎፒዶፓ ሬስቶራንት ሼፍ ፍራንሷ ፓስቶ ከዓለም ዙሪያ ለመጡ እንግዶቻቸው እየከታተፉ፣ እየቀላቀሉና እያቀራረቡ ናቸው። ያሉት ትኩስ አሁን የገባ አየህ፣ እዚሁ ፓሪስ አካባቢ የበቀለ ካሮት፣ አትክልት እዚሁ ፓሪስ አካባቢ የተመረቱ አፕሉም፣ እንዲሁ የዚሁ አካባቢ ነው። ራይን ዶላሬኔ ይባላል። አየህ ከቅጠላቅጠልና ከአትክልቶች ዘጠና ከመቶ የሚሆነውን ያመጣሁት ከዚሁ አካባቢ ነው። ለአየር ንብረት ጤናማ አመጋገብ ያለው አንድ ተጨማሪና እጅግ ጠቃሚ ዝግጅት የስጋው በተለይ የበሬ ስጋ መጠን በእጅጉ መቀነስ ነው። ስጋ በሰው ጤና ላይ ከሚያስከትለው ጉዳት በተጨማሪ ፓስቶ የሚያዩት ስጋን ማምረት በጣም ውድና የተፈጥሯችንን አካባቢ የሚጎዳ እንደሆነ አድርገው ነው። ክቡራትና ክቡራን አድማጮች ይህንን ዝግጅት በሌላ ፕሮግራም አጠናቅቃለሁ። ከአሜሪካ ድምፅ ራዲዮ ጣቢያ እየተላለፈላችሁ ያለውን የሐሙስ ምሽት ስርጭት ነው የምትከታተሉት። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በሁለተኛው የዓለም ጦርነት ወቅት በሲቪል ሕዝብ ላይ የተፈጸሙትን አስከፊ ወንጀሎች መሰረት በማድረግ እንደ አውሮፓ አቆጣጠር ታሳሳ 10 ቀን 948 ዓ ም ላይ የሰብአዊ መብት መከበርን በሚመለከት ዓለም አቀፍ ህግ አወጣ። በዛን ወቅት የዩናይትድ ስቴትስ ቀዳማዊ ትመቤት የነበሩት ህጉን ካረቀቁት መካከል አንዷና የዩናይትድ ስቴትስ ልኡካን አባል የነበሩት ኤሌኖር ሩዝቨልት ስለ ጉዳዩ ጽሑፍ አውጥተው ነበር። በዘመናችን ዓለም ሁኔታ አንድ ግለሰብ ደህንነትና ሰብአዊ ክብሩ የተጠበቀ ሆኖ እንዲሰማው ከተፈለገ ተገቢ ዋስትና እንዲኖረው ያስፈልጋል በማለት ነበር ኤሊኖር ሩዝቨልት የጻፉት። ዩናይትድ ስቴትስ ታዲያ እንደ አውሮፓ አቆጣጠር ከ1950 ዓም አንስቶ ዛሬ ታህሳስ 10 ቀንን የሰብአዊ መብት ዕለት አድርጋ ታከብረዋለች። የዛሬው ዕለት በበለጠ የሚታወቀው ኦስሎ ኖርዌይ በሚደረገው የኖቤል ሽልማት ስነ ስርዓት ነው። በዓለም ዙሪያ በተለያዩ የሰብአዊ መብት ጉዳዮች ላይ ያተኮሩ የባህልና አውደ ትርኢቶች ይካሄዳሉ። የዚህ ዓመቱ የሰብአዊ መብት ቀን የሁለት ጠቃሚ የሰብአዊ መብት ሰነዶችን አጉልቶ ለማሳየት የአንድ ዓመት ሙሉ ዘመቻ መጀመሩን ያሰምራል። በዓለም አቀፍ የሲቪልና የፖለቲካ መብት፣ በኢኮኖሚ በማህበረሰባዊና በባህል መብትም እንደዚሁ። ሁለቱም ሰነዶች እንደ አውሮፓ አቆጣጠር ታህሳስ 16 ቀን 966 ዓ.ም በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ የጸደቁ ናቸው። በጉዳይ ላይ በጉልህ የሚታዩ ስኬቶች የተገኙ ቢሆንም በርካታ ብሔራዊና ዓለም አቀፍ አገልግሎቶች እንዲሁም ለሰብአዊ መብት የቆሙ ግለሰቦች ሳይታክቱ ጥረት እያደረጉ ቢሆንም ገና ብዙ መደረግ ያለባቸው ነገሮች አሉ። የሰብአዊ መብት ቀን በሚከበርበት በዛሬው ዕለት የሚፈጸሙት በደሎችን ለማቆም እና በደል የሚፈጽሙት ሰዎች ተጠያቂ እንዲሆኑ ለማድረግ አብረን ለመስራት ቆርጠን መነሳት ይኖርብናል። የሰብአዊ መብት ቀንን ስናከብር በዓለም ደረጃ በሰብአዊ መብት ላይ የሚፈጸሙ በደሎችን አጉልቶ ማሳየት ብቻ ሳይሆን በመላ ዓለም የሚገኙት ሰዎች ሁሉ ሰብአዊ መብት የማክበር ግንዛቤንም ጭምር ነው ሲል የዕለቱ ርዕሰ አንቀጽ ሀተታውን አብቅቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ክቡራትና ክቡራን አድማጮች፣ ዝግጅታችን ወደ መጠናቀቁ ነው። ለመሰናበት ያህል አጭር መረጃ። ዶላር ዛሬ 21 ብር ከ09 ሳንቲም ተመንዝሯል። ኖቤል ለመጀመሪያ ጊዜ ሽልማት ሆኖ የተሰጠው የዛሬ 114 ዓመት ነበረ። ማርቲን ሉተር ኪንግ የዛሬ 51 ዓመት አግኝተውታል። በዚሁ እንሰነባበት። ሰሎሞን፣ በዚሁ እንሰናበት። አንድ ሙዚቃ እንጋብዛችሁ። እስከ ማጠቃለያው ተሾመ ምትኩ ከማይነጥፉ ጊዜ ከማይሽራቸው ጣዕም ዜማዎቹ ፎቶ ይናያቸው። እነሆ በእኛ በኩል ሰላም፣ ደህና ደሩ። Música